እሺ እግዚአብሔር አምላካችን እናመሰግናለን። ቅድም ባነበብነው ክፍል ላይ እዚህ ስላይዱም ላይ እንደምታዩት ሰለሞን በእግዚአብሔር ፊት የጸለየው ጸሎት ነው እና ጸሎቱ ቁጥር ዘጠኝ ላይ እግዚአብሔር ምንድን ነው እንድሰጥ የምትፈልገው ለምነኝ ባለበት ጊዜ ጸሎት ሰለሞን አንደኛ ነገስት ምዕራፍ ሶስት እግዚአብሔር ምን እንድሰጥህ ለምነኝ ብሎ እንደጠየቀው ታያላችሁ። ስለዚህ ልክ ቁጥር አምስት ላይ ነው። እግዚአብሔርም በገባኦን ለሰለሞን በሌሊት በህልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለው ይላል። ሰለሞን እግዚአብሔር ምን እንድሰጥህ ነው የምትፈልገው ብሎ መንግስት ዙፋን ላይ ተቀምጧል። በጠየቀበት ጊዜ ሰለሞን የመለሰው መልስ ነው እና በጣም የሚገርም ነው ሰለሞን የመለሰው መልስ ተመልከቱ እግዚአብሔር እኔና እናንተን ምን እንድለምን እንድሰጥህ ለምን ብሎ ቢጠይቀም ምን እንደምንለምን እኛ እናውቃለን ግን ሰለሞን ምንድን ያለው እግዚአብሔር እንደዛ ብሎ ሲጠይቀው ሰለሞንም አለ እሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል ዛሬ እንደሆነም በዙፋኑ የሚቀመጥ ልጅ ሰተህ ታላቁን ቸርነትን አቆይተህለታል ብሎ ለዳዊት እግዚአብሔር ያደረገውን ነገር አሁን ደግሞ ሰለሞን በዙፋኑ ላይ ተቀምጦ እያደረገለት ያለውን ነገር ይሄ ትልቅ ቸርነት እንደሆነ ሲናገር ታውታላችሁ። እና ያንን ገልጦ ነው እንደ መግቢያ። አሁንም አቤቱ አምላኪ ሆይ እኔ ባሪያህን፣ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰህኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። አሁን ሰለሞን እግዚአብሔር ምን እንድሰጥህ ጠይቅ ሲለው ኦ እኔ በጣም በአባቴ ዘንድ እየተመሰገንኩ አባቴን ልተካ የምችል ብቸኛ ልጅ ስለሆንኩ ነው ያስቀመጥከኝ ብሎ ሲናገር አታሁትም። ምንድን ነው ብሎ የተናገረው አሁንም አቤቱ አምላኪ ሆይ እኔን ባሪያህን በአባቴ በዳዊት ዙፋን አንግሰህኛል። በእሱ ፋንታ እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ተመልከቱ፣ እኔ በጣም የማስተውል አባቴ ከወንድሞች ሁሉ መካከል የመረጠኝ ብሎ አይደለም። በጣም ታናሽ ልጅ ነኝ እኔ ግራና ቀኝን መግቢያና መውጫዬን የማላውቅ ነኝ። እና ባሪያህም ደግሞ የኔ ማነስ ብቻ አይደለም፣ የኔ ታናሽነት ብቻ አይደለም። ባሪያህ ያለው አንተ በመረጥከው ህዝብህ ስለ ብዛቱም ይቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። እና እኔ ትንሽ ነኝ። አንተ ያስቀመጥከኝ ሕዝብ ግን ትልቅ ሕዝብ ነው። በዚህ ሕዝብ መካከል ነው ያለሁት። ቁጥር ዘጠኝ ላይ ሲመጣ ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውን ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው፣ አለዛማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል ብሎ ነው የለመነው። እና እኔ ትንሽ ነኝ። ኦፍኮርስ በዙፋን ላይ አስቀምጥኸኛል ግን ህዝብህ ደግሞ ታላቅ ህዝብ ነው። እኔ መውጫና መግቢያዬን የማላውቅ ትንሽ ሰው ነኝ። ህዝብህ ታላቅ ህዝብ ነው። እና በህዝብህ ላይ ለመፍረድ ማን ይችላል? ስለዚህ በህዝብህ ላይ ለመፍረድ እንድችል ምን ስጠኝ ነው ያለው? የሚለይ መንፈስ ስጠኝ ነው ያለው። አሁን ቁጥር ዘጠኝን ስታየው እንደዛ ነው የሚለው፣ መልካሙንና ክፉውን ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው። የመልእክቴ ርዕስ በተከታታይ የምናገርበት የመለየት ህይወትና በረከቶቹ የሚል ነው። ይህንን የመለየት ህይወት በብዙ ሰዎች ዘንድ የጎደለ ህይወት እንደሆነ ነው እኔ ማቀው እየገባኛለሁ። አሁን በየቀኑ በአገልግሎት ስወጣ ስገባ ከሰዎች ጋር ስገናኝ ብዙ ሰዎች የመለየት ህይወት እንደሌላቸው ነው የማቀው እና ሰዎች በጣም በብዛት የተደራጁ ሰዎችም እንዲሁ አይነት ችግር እንዳለባቸው ነው ያየሁት። ስለዚህ ዛሬ መለየት የሚለውን ቃል ትርጉሙን እንመለከታለን። እኔ እዚህ ላይ እንደጻፍኩት የአንድን ነገር ትርጉም ማወቅ በጣም ጠቃሚ ነው። መለየት የሚለውን ቃል ትርጉሙን ማወቅ አለብን እና ምንድን ነው ትርጉሙ በእርግጥ? የእግዚአብሔር ፈቃድ የሆነውን ነገር ሁሉ በጸሎት ማስተዋል በትክክለኛ አይምሮ መለየትና ለይቶ ማውጣት ነው የሚሉ ሰዎች አሉ። መለየትን በተመለከተ አንዳንድ ሰዎች በተሳሳተ መንገድ ሲተረጉሙት፣ በተሳሳተ አረዳድ ሲረዱትና ሙሉ ለሙሉ የመለየት ህይወት ጎሏቸው ሲመላለሱ አይቻለሁ። ስለዚህ ለክርስቶስ ተከታዮች እና አገልጋዮች ሁሉ በመንፈሳዊ ጉዟችን ለኛ በመንፈሳዊ ጉዟችን በግላችን ሊጠቅመን የሚችል ለመንፈሳዊ ጉዟችን ብቻ አይደለም፣ ለስጋዊ ህይወታችንም ሊጠቅመን የሚችል አንድና አንድ ነገር ቢኖር የመለየት ህይወትና የመለየት ስጦታ ነው። ስለዚህ የመለየት ህይወት በመንፈሳዊ ጉዟችን የሚረዳ፣ ለመንፈሳዊ አገልግሎት ብቁ የሚያደርግ፣ ከቆምንበት እንዳንነቃነቅ፣ ከያዝኑ እምነት እንዳንነቃነቅ የሚጠቅመን መንፈሳዊ ስጦታ ነው። እዚ ጋር አንድ ነገር ጨምር ያለሁ፣ በመሆኑም ውሳኔ የመስጠት ችሎታ ነው። የመለየት ህይወት፣ አሁን ቅድም ከነናት ጋር ሳወራ ነበር። በኦሮምኛ መለየት ምንድን ነው የሚለውን ቃል እና ቆዱ ይባላል ነው ያሉኝ። በመለየት እና በሂብሩ ምን እንደሚል እንነጋገራለን። ወይም አዳምባሱ ወይም ቆዱ በኦሮምኛ እና ሽምብራን ከስንዴ ለመለየት ለመለየት ስንሞክር አዳም ባሱ እንለዋለን መለያየት ወይም ቆዱ እንለዋለን የሚል ነገር ጠይቄ ተረድቻለሁ እና መለየት ይሄ ሽምብራን ይሄ አተር ነው፣ ይሄ ደግሞ ስንዴ ነው ብለን ነገሮችን እንድንለያይ የተደባለቁትን ለይተን ይሄ ይሄ ነው፣ ይሄ ይሄ ነው ብለን እንድንፈርጅም የሚረዳን ነገር ነው። ግን በሂብሩ ቋንቋ ምን ተብሏል እና በግሪክስ ምንድን ነው የሚለው የሚሉትን ነገሮች እናያለን። አሁን እዚህ ጋ ሰለሞን የጸለየውን ጸሎት ስትመለከቱ ቁጥር ዘጠኝ አንደኛ ነገስት በህዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን እንዲለይ ነው። አሁን መልካም ነገር አለ ክፉ ነገር አለ። መልካሙን መልካም ክፉን ክፉ ብዬ እንድለይ ንጉስ ከሆንኩኝ እንድለይ ነው ስጦት አስጠኝ ብሎ ያለው እና በሂብሩ ቃል መሰረት ይሄ መለየት እንድለይ የሚለው ቃል ቢን ተብሎ ነው የተጠቀሰው። መቶ ሰባ ጊዜ ተጠቅሷል በብሉይ ኪዳን ውስጥ እና ቢን ሌላ ቃል አለ። ቤን የሚል ቃል ቤን ልጅ ማለት ነው። የሰው ልጅ የተወለደ ልጅ ቤን ነው የምትሉት። ግን ቢን የሚለው ቃል መለየት የሚለውን ሀሳብ ነው የያዘው እና መለየት የሚለውን ሀሳብ ቢን የሚለው ሲተረጎም ጄ አዳምስ የተባለ ሰው በስምነቱ ናውን ሲሆን ምን ማለት ነው ብሏል። በሁለት ነገሮች መካከል ክፍተት መፍጠር ነው። ቅድም ሽንብራን ካተር ለይተን በመካከላቸው መለያ ስናደርግ ክፍተት ፈጠርን ማለት ነው። መለየት የሚባል ነገር ነው። ትርጉሙም በሁለት ነገሮች መካከል መለያ ማድረግ፣ ነገሮች የሚለያዩበትን ነገር ማውጣትና ማሳየት ነው። አሁን ሰለሞን የጠየቀው ክፉ እና መልካምን ምን እንዳደርግ ነው፣ እንድለይ ነው። እንድለይ ማስተዋልን ጥበብን ስጠኝ ብሎ የተናገረው ለዚህ ነው። ይህንን ሰለሞን በአንደኛ ነገስት ምዕራፍ 3 ቁጥር 9 ላይ የተናገረው ቀጥታ የሄብሩ ትርጉም ይህንን ነው የሚለው። እኔም የሄብሩ እንቋ ላይ አውጥቼ ይህንን በትክክል አይቻለሁ። ኢሳያስ ምዕራፍ 1 ቁጥር 4 ላይ ደግሞ ምን ይላል? ይህንን መለየት የሚለውን ቃል በተመለከተ የቃሉን ትርጉም ቁጥር አራት እንዲህ ይላል ኃጢአተኛ ወገንና በደል የተሞላበት ህዝብ የክፉዎች ዘር እርኩሰትን የምታደርጉ ልጆች ሆይ ወዮላችሁ! እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸው እየሄዱ ተለይተዋል ይላል። ይሄ የሂብሩ ቃል ተለይተዋል የሚለው ነው። አሁን ኃጢአተኞች ወደ ኋላቸው ነው የሚሄዱት፣ ወደፊት አይደለም የሚሄዱት። ህዝቡ ወደፊት እየሄደ እነሱ ወደ ኋላ እየሄዱ ራሳቸው ምን አድርገዋል? ለይተዋል እና ይሄ ወደ ኋላ የመሄድና ከሌሎች ከእግዚአብሔር ህዝብ ከእውነቱ ማፈግፈግን የሚያሳይ ነገር ነው። ይሄ እዚህ ጋር የተጠቀሰው ይሄ ቆዱ አዳም ባሱ አዳም ባሱ ና ቆዱ የሚለው ይህንን የሚያሳይ ነው። ኢሳያስ ሰዎች በእርግጥ ኢሳያስ ምዕራፍ አንድን ስትመለከቱ ይህንን መለየት የሚለውን በሰውና በእንስሳ መካከል አነጻጽሮ አስቀምጦታል። በሬ እንኳን አለ እግዚአብሔር የገዢውን ጋጣ ምን አደረገ? አወቀ። አህያ የባለቤቱን የሚታሰርበትን ቦታ አውቆ ማታ ማታ ቤት ገባ። ህዝቤ ግን አላስተዋልም ብሎ ህዝቡ ማስተዋል መለየት አቅቶት እግዚአብሔርን እየበደለ እንደነበረ ተናግሯል። እና ልክ ወደዛ ወደ እንስሶቹ ከመምጣቱ በፊት ወደ ኋላቸው እየሄዱ ተለይቷል ብሎ ነው እየተናገረው። እና በጣም አስፈሪ ነገር ነው ይሄ። የሚቀጥለው ገጽ ላይ መለየት የሚለው የሂብሩ ቃል ማስተዋልንም ያካተተ ነው። መለየት የሚለው ቃል በብሉ ኪዳን በብዙ ቦታ ላይ ተጠቅሷል። እና እዚህ አዲስ ኪዳን ላይ ደግሞ ስንመጣ በግሪክ አናክሪኖ የሚል ቃል ነው የተጠቀሰው። አናክሪኖ የሚለው የግሪክ ቃል ምንድን ነው የሚያሳየው? ጠለቅ ባለ ምርምር ወይም የፍርድ ስርዓት ወይም ጥናት፣ ነገሮችን መርምሮ እውነት ወይም ስህተት መሆናቸውን ለይቶ መገንዘብ ማለት ነው፣ መለየት ማለት ነው። በዚህም ላይ ተገቢ የሆነ አቋም እና መሠረት መያዝ መቻልን የሚያሳይ ነው። ነገሮችን በደንብ እንመረምራለን። ከሚገልቡ ጋር አንገልብም፣ ከሚነፍሱ ጋር አንነፍስም። ይሄ ምንድን ነው ብለን እና ይና ለይተን ካወቅን በኋላ አሃ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ስለዚህ ይሄኛው ልክ አይደለም፣ ይሄኛው ልክ ነው ብለን የምንወስደውን አቋም የሚያሳይ ነው። አናክሪኖ ነው የሚለው ነገሮችን ለይቶ ማደራጀት ለይቶ መፈረጅ ማለት ነው። መለየት በአዲስ ኪዳን ከጥበብ ጋር የተያያዘ ነው። ነገሮችን የሚለይ ሰው ምንድን ነው? ጠቢብ ነው። እግዚአብሔር ይመስገን። ማስተዋል ነው። ማስተዋል ነው። እና ዳንኤል ምዕራፍ 10 ቁጥር 1 ላይ በዚህ በጠዋት በጠዋት ፓስተር ዳንኤልን እያስተማረ ነው። ዳንኤል 11ን ነበር ዛሬ ያስተማረው። ግን ዳንኤል ምዕራፍ 10 ላይ ብትመጡ አንድ በጣም የሚገርም ይህንኑ ቃል የመሰለ ቃል ተጠቅሶ ታገኛላችሁ። ዳንኤል 10 ቁጥር 1 በፋርስ ንጉሥ በቂሮስ በሶስተኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ፣ እሱም ታላቅ ጦርነት ነው። ነገሩንም ማስተዋለ፣ በራእዩም ውስጥ ማስተዋል ተሰጠው። የሚለው ቃል በቀጥታ ከመለየት ጋር የተያዘ ነው። ጦርነት ነበር፣ ጦርነት ነው የተገለጠለት። ትልቅ ጦርነት እንደሚመጣ እዚህ ውስጥ እግዚአብሔር ማስተዋልን ለዳንኤል እንደሰጠው ይናገራል። እና እኔ ይህንን የዳንኤልን ነገር ከጠቀስኩ በኋላ መለየት የጌታ ቃል ስራ ነው የሚልም አንድ ሀሳብ አስቀምጫለሁ። ዕብራውያን ምዕራፍ አራት ቁጥር 12 ላይ ብትመጡ፣ ዕብራውያን ምዕራፍ አራት የእግዚአብሔርን ቃል ምንነት ነው የሚናገረው። እግዚአብሔር የእግዚአብሔር ቃል ምንድን ነው? የእግዚአብሔር ቃል ምንድን ነው የሚሰራው የሚለውን ይናገራል። አንብብላችሁ። በጣም ጥሩ ነው። ዕብራውያን ምዕራፍ አራት ስለ እግዚአብሔር ቃል ከተጠቀሱባቸው ቦታዎች አንዱ ነው። እንደዚህ ይላል የእግዚአብሔር ቃል ሕያው ነው፣ ኃይለኛና በሁለት በኩል ስለት ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን እስከሚለያይ ድረስ ይወጋል፣ ጅማትንና ቅልጥምን፣ ሐሳቦችንም የልብ ዝንባሌዎችንም መርማሪ ነው ብሎ ይናገራል። የእግዚአብሔር ቃል ነፍስንና መንፈስን እስከሚለያይ ድረስ ነገሮችን የሚያበጥር ነው፣ ይለያል ነው የሚለው የእግዚአብሔር ቃል እውነትን ከውሸት የልባችንን ሀሳብ የልባችንን ዝንባሌ ሁሉ ለይቶ የሚገልጥ ነገር ነው። ምንም ነገር የሚደብቀው ነገር የለም የሚልን ሀሳብ ነው የሚያሳየው። እና አሁን እኔ የምናገረው መለየት የሚባለው ነገር ትርጉሙ ምንድን ነው የሚለውን ነገር እናንተ አስተውላችሁ፣ በህይወታችሁ ዘመን በሙሉ የመለየት ህይወት ኖሯችሁ፣ ህይወታችሁን ስጋዊም ሆነ መንፈሳዊ ህይወታችሁን በጤናማ መንገድ እንድትመሩ ነው መለየት በብሉይ ኪዳን ውስጥ እንደ ክህሎትም ተደርጎ ተቀምጧል። ክህሎት ማለት ጥበብን በተግባር ማዋል ማለት ነው እና በሂብሩ ቃል መሰረት የመለየት ህይወት ክህሎት ተብሎ ተተርጉሞ ይታወቃል። ክህሎት ማለት ብልህነት፣ ጥበበኛነት እና ብልሃትንና ጥበብን በእጅ ወይም በተግባር መግለጥን የሚያሳይ ነገር ነው። ለምሳሌ ይህንን መሳሪያ ብትመለከቱ ይሄ አሁን እኔ ገጾች የምገለባብጥበት ነው። እዛ ጋ ሰው አያስፈልገኝም። ይሄን መጠቀም እችላለሁ። እንደምታዩት ወደኋላ ወደፊት ገጾች እገለብጥበታለሁ። እና ይህንን የሰሩ ሰዎች እውቀታቸውን በተግባር ልክ በዚህ ላይ በተግባር እንዲሁን አድርገዋል ማለት ነው። ክህሎት የምንለው ነገር እውቀትን በተግባር መግለጥ ነው እና ልክ መለየት ልክ እንደዛ ነው። እውቀትን ወይም የመለየት ችሎታችንን በተግባር ስናውለው እኛ ከሃሊዎች ነን፣ ክህሎት ያለን ሰዎች ነን ማለት ነው። ዘዳግም 32 ቁጥር 28 ላይ እግዚአብሔር ሕዝቡን ሲነቅስ ሲወቅስ እንዲህ ብሎ ተናግሯል። ሕዝቡ ምክር ያጡ ህዝብ ናቸው፣ ማስተዋልም የላቸውም ብሎ ዘዳግም 32 ቁጥር 28 ላይ ማስተዋል የላቸውም፣ ምክር ያጡ ናቸው። አይምሮ ቢኖራቸው ይህን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር ብሎ ተናግሯል። ስለ አጠቃላይ ስለ ህዝቡ ነው። ህዝቡ ማስተዋል፣ ምክር መስማት ያቃታቸው፣ ምክር ያጡ ናቸው። ስለዚህ ክህሎት የህይወት ክህሎት ህይወትን እንዴት መኖር እንደሚገባቸው በፍጹም አላወቁም። ፍጻሜያቸውን እንኳን አላስተዋሉም አላሰቡም ብሎ ይናገራል። ይሄ ሙሉ በሙሉ የክህሎት ማጣት ነው። መዝሙር 136 ቁጥር አምስት ላይ የእግዚአብሔርን አስደናቂ አሰራር ሲናገር ሰማያትን በጥበቡ ለሰራው ምሕረቱ ለዘላለም ነውና ብሎ ምረቱ፣ ለዘላለም ነው፣ ምረቱ ለዘላለም ነው የሚሉ ቃሎች የተደጋገመበት ክፍል ነው። እግዚአብሔር ሰማያትን በጥበቡ ነው የሰራው። እግዚአብሔር ጥበብ ብቻ ሳይሆን ጥበብን በተግባር የመግለጥ ችሎታ ያለው አምላክ ነው። ልክ እኔና እናንተን ሲፈጥር ጥበብን በተግባር ገልጦ ነው እና ልክ ክህሎት የሚባለው እንደዚህ አይነት ነገር ነው። እግዚአብሔር እንደዛ ነው። እኛ እንደ እግዚአብሔር መሆን አንችልም። ግን መጠነኛ በሆነ መንገድ በሰው ችሎታ በማስተዋልና በመለየት እንድንመላለስ እግዚአብሔር ይፈልጋል። መዝሙር 147 ቁጥር 5 አምላካችን ታላቅ ባለታላቅም ኃይል ነው፣ የእሱም ማስተዋል ወሰን የለውም። አሁን በአማርኛ ከቃላት ውሱንነት የተነሳ ክህሎት የሚለውን ማስተዋል ታላቅ ኃይል በሚል መንገድ ነው የተተረጎመው። ግን እነዚህ እነዚህ ሁሉ በውስጡ ያሉበት እውነት ነው። ምሳሌ ምዕራፍ ሁለት ቁጥር ሁለት ላይ እንደዚህ የሚል ቃል አለ። ከቁጥር አንድ ጀምሮ ነው እዚህ ላይ የጻፍኩት። ልጄ ሆይ፣ ቃሌን ብትቀበል፣ ትእዛዜንም በአንተ ዘንድ ሸሽገ ብትይዛት ልጄ አንቺ አንተ የሚለው ሀሳብ ነው ያለበት። ቃሌን ብትቀበል ትእዛዜም በአንተ ዘንድ ሸሽገ ብትይዘው የህይወት መመሪያ አድርገህ በልብህ ተቀምጦ እንዲኖር ብታደርግ ቁጥር ሁለት ጆሮህ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ ይላል። የእግዚአብሔርን ቃል የሚቀበሉና የእግዚአብሔርን ትእዛዝ በልባቸው ጠብቀው የያዙ ሰዎች ጆሮቸው ጥበብን ያደምጣል፣ ልባቸው ወደ ማስተዋል ያዘነብላል። ዝም ብሎ ሰዎች አይሆኑም ማለት ነው። ምሳሌ ምዕራፍ 3 ቁጥር 19 እግዚአብሔር በጥበብ ምድርን መሰረተ በማስተዋልም ሰማያትን አጸና ብሎ እነዚህ ሁሉ ነገሮች የመለየት ችሎታ፣ የመለየት ጥበብ፣ የመለየት ህይወት ሲኖረን እንደዚህ አይነት አስደናቂ ህይወት ሊኖረን እንደሚችል የሚያሳዩ ክፍሎች ናቸው። የመለየት ትርጉም ከሂብሩ ቃል አሁንም እየቀጠልኩ ነው። ይሄ መለየት የሚባለው ነገር በመሳሪያ ወይም በጥበብ ስራ ላይ በትክክለኛው መሳሪያ ስራ ለመስራት መሳተፍንም የሚያሳይ ነው። በጣም አስደናቂ ነገር ነው። ዝም ብሎ ብላክና ዋይትን ወይም ደግሞ ሽንብራና ስንዴን መነጣጠል ብቻ ሳይሆን ነገሮችን በጥበብ የማቀናበር ችሎታንም የሚያያይዝ ነው። የመለየት አይምሮ በአዲስ ኪዳን ላይ ከአገልግሎት እንዴት እንዴት በአዲስ ኪዳን አገልግሎት ላይ እንደዋለ ስንመለከት አንደኛ ቆሮንቶስ ሁለት ከ14 እስከ 15ን ማየት በጣም ጥሩ ነው። እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ ሁለት 14 እና 15፣ ነገር ግን ፍጥረታዊው ሰው የእግዚአብሔርን መንፈስ ነገሮች አይቀበልም። ተመልከቱ። ሁለት አይነት ሰዎች ነው የሚያሳየን። ፍጥረታዊው ሰው የእግዚአብሔርን መንፈስ ነገሮች አይቀበልም። ለምን? ምክንያቱም ለእሱ ሞኝነት ናቸው። ሁለት አይነት ሰዎች ነው የሚያቀርብልን እዚህ አንደኛ ቆሮንቶስ ምዕራፍ 2 12 ላይ እና 13 ላይ ስለ ፍጥረታዊ ሰው ይናገርና መንፈሳዊ ነገር የማያቅበትን ምክንያት ይናገርና ቁጥር 14 ላይ ግን መንፈሳዊው ሰው ምን እንደሚያደርግ ይናገራል። ተመልከቱ ፍጥረታዊ ሰው የእግዚአብሔርን መንፈስ ነገሮች አይቀበልም። ምክንያቱም ለሱ ሞኝነት ናቸው። እሱ እነሱን ሊያውቃቸው አይችልም፣ ምክንያቱም እነሱ የሚመረመሩት በምንድን ነው? በመንፈስ ነው ይላል። ቁጥር 15 ላይ ሲመጣ ግን የፍጥረታዊ ሰው ተነጻጻሪ የሆነው መንፈሳዊ የሆነው ሰው ነው። መንፈሳዊ የሆነው እሱ ግን ነገሮችን ሁሉ ምን ያደርጋል? ይመረምራል። አሁን መንፈሳዊ ሰው ነገሮችን ሲሰማ ሲያይ ዝም ብሎ አይደለም፣ የሚያዩ ይመረምራል። ይሄ ነገር ልክ ነው ልክ አይደለም፣ ይሄ ነገር እውነት ነው እውነት አይደለም፣ ይሄ ነገር ያዋጣል አያዋጣም ብሎ ይመረምራል። መንፈሳዊ ሰው ይሄ ነገር ከእግዚአብሔር ቃል ጋር ይሄዳል አይሄድም፣ መንፈሳዊ ሰው ይመረምራል። እሱ ግን በማንም ሰው አይመረመርም ብሎ ይናገራል። እንግዲህ መለየት የሚባለው ነገር እነዚህ እነዚህን ነገሮች ሁሉ ያካተተና የያዘ ነገር ነው። እኛ የመለየት ስጦታና የመለየት ሕይወት ሲኖረን እንደ ፍጥረታዊ ሰው አይደለም። ምን ሆነው? ፍጥረታዊ ሰው የማያምን ሰው ነው። ጌታን ወይል ጌታን አምናለው እግዚአብሔር የሚባል አለ ብሎ ሊል ይችላል። ፍጥረታዊ ሰው ግን እንደኛ በጌታ በመንፈስ ቅዱስ ዳግም የተወለደ አይደለም። ያ ፍጥረታዊ ሰው ፍጥረታዊ ሰው መንፈሳዊ ነገርን ከስጋዊ ነገር ለይቶ አይመለከትም። የሚመለከታቸው ነገሮች በሙሉ እንደ ምድራዊ ሰው ነው። መንፈሳዊ ሰው ግን ነገሮችን የሚመረምረው በመንፈሳዊ ይዘታቸው አኳያ ነው እና ትክክል የሆነውን ነገር ትክክል ካልሆነው ነገር አበጥሮ ይለያል። ከዚህ የተነሳ ነው እኔ አሁን ብዙ ሰዎችን በብዛት በስፋት ስመለከት የመለየት ሕይወት በጣም የጎደላቸው ሰዎች እንደሆኑ የማየው። አንድ ጊዜ ምናልባት ይህንን እንደ ምሳሌ መጥቀስ ጥሩ ላይመስል ይችላል። የእኔ ታላቅ እህት ኢትዮጵያ ውስጥ የምትሄድበት ቤተ ክርስቲያን ነበር እና እዛ ቤተ ክርስቲያን ትልቅ ቤተ ክርስቲያን ነው እና ቤተ ክርስቲያን ውስጥ ፓስተር አለ እና ሁለት ወጣቶች በጣም በአገልግሎት በጣም ይሳተፉ የነበሩ ወጣቶች ነበሩ እና እነዛ ወጣቶች በአገልግሎት ይሳተፉ ነበር እና አንድ አራት ዓመት ያህል በአገልግሎቱ ላይ ተሳተፉ። ልክ ፓስተሩ እንደ ትልቅ አገልጋዮች ነው የሚያቸው ምእመኑ ሙሉ። ግን በአራተኛ ዓመት መጨረሻ ላይ ደብዳቤ ጻፉ ለቤተ ክርስቲያን ምን ብለው ጻፉ? እኛ እዚህ ቤተ ክርስቲያን መተን ይህን ያህል አመት የቆየ ነው የጀሆቫ ዊትነስ ተከታዮች ነን እና የጀሆቫ ዊትነስ ተከታዮች ነን እና አሁን በቃ ወደ ጀሆቫ ዊትነስ ተመልሰናል ብለውን የጻፉት አራት ዓመት ሙሉ ቤተ ክርስቲያን ትንቢት ይናገራሉ፣ ፈውስ፣ ከሌ ተፈወሰ፣ ከሌ ተፈወሰ፣ ልክ እነሱ እንደሚያደርጉት ያደርጋሉ። ማንም ሰው ተነስቶ እናንተ ጀሆቫ ዊትነሶች ናቸው አላላቸው። እነዚህ እንደዚህ ደረግባቸው የነበሩት የነበረበት ቤተ ክርስቲያን በመንፈስ ቅዱስ በጣም እናምናለን ብለው ሌሎቹን ሰዎች የሚንቁ የነበሩበት ቤተ ክርስቲያን ነው። በጣም በጣም አሳፋሪም አሳዛኝም ነው። እንዴት አንድ ሰው እነዚህ ሰዎች ከሚናገሩት ከሚናገሩት ነገር ውስጥ እንኳን ትክክል ያልሆነውን ለይቶ የሚያወጣ ሰው እንዴት አልነበረም? አራት ዓመት ሙሉ እና የመለየት ህይወት ሰዎች የላቸውም። ዝም ብሎ አንድ ወደ አንድ ቦታ ሲነፍስ የሆነ ነገር መጣ ሲባል ወደዚህ ወደዚህ ይላሉ እንጂ አንድ የቆመ እምነት ላይ ቆሞ አትመለከቷቸው። ልክ የስማ በለው ህይወት ነው ሰዎች የሚኖሩት። እናንተ ግን እድለኞች ናችሁ። የመለየት ህይወት እንዲኖራችሁ እግዚአብሔር አምላክ ይፈልጋል። ክብር ለእግዚአብሔር ይሁን። የመለየት ህይወት ከሂብሩ ቃል የሚለውን ነው እየተናገርኩት እየተናገርኩ ያለሁበት በነገሮች መካከል መለያየት። ልክ አዳምባሱን ያላችሁት መለያየት፣ በኦሮምኛ አዳምባሱን አይደል? አዳምባሱን፣ መለያየት። በነገሮች መካከል መለያየት፣ ልዩነቶችን መመልከት፣ ጊዜውን ራሱ መረዳት፣ አንድን ነገር ለማከናወን የሚጠቅም ክህሎትን በተግባር ማሳየት ማለት ነው። በሂብሩ አንድ ሰው አንድ ሰው ብዙ ጥናቶችን ካደረገ በኋላ ስለ መለየት ሕይወት እንደዚህ የሚባል መደምደሚያ ላይ መጥቷል። እዚህ ጋር የጻፍኩት መለየት ማለት ነገሮችን በመለየት ሂደት ውስጥ አልፎ ተራምዶ እውቀትንና ማስተዋልን መያዝ ነው ብሎ ነበር። አንድ ሰው በደንብ ካጠና በኋላ በመቀጠልም በእግዚአብሔር መንፈስ ስጦታ አማካኝነት የእግዚአብሔርን ሀሳብ ከሌሎች ሀሳቦች የመለየትና በዚያም የመቀጠል ሂደት ነው ሂደት ሂደት ነው ብሎ ተናግሮ ነበር። እዚህ ካናዳም አንድ ሰው እያለ እንዲህ ብሎ ተናግሯል። ቲም ቻሊስ የተባለ ሰው ነው፣ ጸሐፊ ነው። ምን ብሎ ተናግሯል? በመለየት ህይወት ውስጥ ያሉትን ቃላት በሙሉ ተጠቅሞ ለመለየት ህይወት የሚከተሉትን ትርጉም ሰጥቶ ነበር። ምናለ አለ፣ መለየት የእግዚአብሔርን ቃል መረዳትና እሱንም ቃሉን ተረድቶ በተግባር መተርጎም ነው። የመለየት ህይወት ስንኖር እያደረግን ያለነው የእግዚአብሔርን ቃል በህይወታችን መተርጎማችንና ማዋሃዳችን በሱም መኖራችን ነው ብሎ ነበር። ልክ ነው። የእግዚአብሔርን ቃል ለመረዳት እየሞከርን የእግዚአብሔርን ቃል በመተማመን ነገሮችን እግዚአብሔር እንደሚያያቸው ለማየት መሞከር መለየት ነው። አሁን ሰዎች እንደሚያያቸው ሰይጣን እንደሚያየው ፓስተር እንደሚያየው ሳይሆን የእግዚአብሔር ቃል ነገሮችን እንደሚያያቸው ለይቶ መመልከት ነው ምክንያቱም ሰዎች በአስተያየታቸው ትክክል ላይሆኑ ስለሚችሉ ፍጹም የሆነው እውነተኛው የህይወታችን መሰረትና መመሪያ መሆን አለበት የእግዚአብሔር ቃል ነው ከእግዚአብሔር ቃል አኳያ የማይሄድ ማንኛውም ነገር በማንም ሰው ይነገር ልንቀበለው አይገባም ለዚህ ነው ገላቲያ መጽሐፍ ላይ ሐዋርያው ቅዱስ ጳውሎስ ገላቲያ ምዕራፍ አንድ ላይ ገና ለገላቲያ ሰዎች ሲጽፍ እኛ ብንሆን ወይም ከሰማይ መልአክ መጥቶ ከነገርናችሁ መጀመሪያ ከነገርናችሁ ወንጌል እዚህ በቃሉ ላይ ከተጻፈው ወንጌል የተለየውን ነገር ቢነግራችሁ ምን ይሁን? ያለው የተረገመ ይሁን ያለው ለዩ ነው። መልአክ መጥቶ ቢነግራችሁ ወይም እኛም ራሳችን ትናንትና ኢየሱስ ክርስቶስ ያድናል ብለናችሁ ዛሬ ደግሞ መተን አይ መልአኩ ገብርኤል ነው የሚያድናችሁ ብለን ካል አትቀበሉን። ሀሳቡ ግልጽ ነው። ለዩ ነው። ለዩ ነው። ለዩ የመለየት ሕይወት በጣም አስፈላጊ ነው። እግዚአብሔር ይመስገን። በመለየት ውስጥ የእኛ ግብ ምንድን ነው? የእውነተኛ አማኞች ግብ ጸሎትና ጥማት በመለየት ህይወት ምንድን ነው? ነገሮችን እግዚአብሔር እንደሚያያቸው፣ እግዚአብሔር እንደደነገጋቸው፣ እግዚአብሔር እንዳቀዳቸው መመልከትና ማየት ነው። የእኛ ግብ የእኛ ዓላማ የሚሆኑትን ነገሮች በሙሉ የምንወስናቸውን ውሳኔዎች በሙሉ እንደ እግዚአብሔር ቃል፣ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ህግ፣ እንደ እግዚአብሔር ድንጋጌ ማየት መቻል ነው። ይሄ ይሄንን ነው ልንጸልይ ሊኖረን የሚገባው እነዚህም በመጽሐፍ ቅዱስ ውስጥ ለማየት መሞከርና በዚያም ለመኖር ራስን መስጠት ነው፣ የህይወታችን ግብ እና ቀጥሎ እንዲህ ብያለሁ። መስተዋት ስንመለከት ጭጋግ ከሆነ እንፋሎት ካለው የምንመለከተው ነገር ምንድን ነው? ድንግዝግዝ ነው የሚሆነው። ስለዚህ በትክክል ማየት አንችልም። ከመስተዋቱ ላይ ምን ማድረግ አለብን? ጭጋጉን እንፋሎቱን መጥረግ አለብን፣ በትክክል ራሳችንን እንድንመለከት። ስለዚህ በእግዚአብሔር በተሰጠ ጸጋና ግልጽነት ነገሮችን አጥርተን እንድናይ በዚያ መመላለስ ነው የእኛ ግብ። የሚሆኑ ነገሮችን አጥርተን እያየን ከነፈሰው ጋር አንነፍስም፣ ከዘነበው ጋር አንዘንብም፣ ከግራ ከተጋባው ጋር ግራ አንጋባም። የህይወት መስመራችንን ይዘን እግዚአብሔርን እያየን በትዕግስትና በትህትና ጉዟችንን እናደርጋለን ማለት ነው። እግዚአብሔር ይመስገን። የሚቀጥለው ነጥቤ የመለየት ህይወት ልዩ ልዩ ገጽታዎች የሚል ነው። ፈጠን ፈጠን ብዬ እጨርሰዋለሁ። የመለየት ህይወት ምንጩ ምንድን ነው? በልዩ ልዩ ገጽታዎች ውስጥ አንደኛ ነገሥት ምዕራፍ 3 ቁጥር 9 ላይ ሰለሞን የተናገረው ነገሮችን እንድለይ ምን አድርግልኝ ያለው ቁጥር ዘጠኝ ላይ ስለዚህ በዚህ ህዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው ብሎ ይሄ የመለየት ህይወት የሚሰጠው ማን ነው ነው እያለ ያለው የሚናገረው የሚጸልይለት እግዚአብሔር ነው እግዚአብሔር ነው የመለየት ስጦታ ሊሰጠን የሚችለው ምንጩ አንተ ነህ እኔ በራሴ አልበቃም የመለየት ህይወት ልለይ የምችለው ክፉና በጎውን እኔ የሚበቃ ህይወትም እድሜም ማስተዋልም ጥበብም የለኝም። እኔ የለኝም እኔ የለኝም አንተ ስጠኝ፣ ነው ሰለሞን እያለ ያለው ያንን ስጦታ ከተሰጠ ከተቀበለ በኋላ ነው ምሳሌ ምዕራፍ አንድ ቁጥር ሁለት እስከ አራት ላይ አስደናቂ ነገሮችን የጻፈው የህይወት የመለየት ህይወት ምንጩ እግዚአብሔር ነው። ምሳሌ ምዕራፍ አንድ ከሁለት እስከ አራት ፈጠን ብያን ብቤላችሁ እቀጥላለሁ። ምሳሌ ምዕራፍ አንድ ምን አለ? ጥበብን እና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል የጥበብን ትምህርት ጽድቅንና ፍርድን ቅንነትንም ለመቀበል ብልሃተኛ ብልሃትን ለአዋቂዎች ይሰጥ ዘንድ ለጎበዛዝትም እውቀትንና ጥንቃቄን ይሰጥ ዘንድ የሚችል እግዚአብሔር ብቻ ነው የሚል ሐሳብን ነው የተናገረው። እግዚአብሔር ነው ጥበብን የሚሰጥ የመለየትን ስጦታ የሚሰጥ እግዚአብሔር ይህንን ስጦታ እንዲሰጠን መጠየቅ መጠየቅና መለመን አለብን። እዚህ ስላይዴ ላይ እግዚአብሔር ስጦታን የሚሰጥ አምላክ መሆኑን ጌታ ኢየሱስ ክርስቶስ በተናገረው በማቴዎስ 7 ላይ ከእናንተ ልጁ ዳቦ ቢለምን ድንጋይ የሚሰጠው ማን ነው ብሎ ተናግሯል። ማን አለ ልጅ እንጀራ ቢለምንን ድንጋይ የሚሰጥ? ስለዚህ እኔ ለምኑኝ ምትለምኑትን ነገር እሰጣችኋለሁ እያለ ነው እግዚአብሔር እየተናገራለሁ። እንለምነው የመለየትን መንፈስ ይሰጠናል። ለብዙዎች መድኒትና መፍትሄዎች እንሆናለን። የመለየት ህይወት ኃይል ያለው ነገር ነው። መንፈሳዊ መለየት ምንጩ እግዚአብሔር ሲሆን ግን በህይወታችን በተግባር የሚገለጠው በእግዚአብሔር ኃይል ነው። የመለየት ህይወት ይኖረናል። የመለየት ስጦታ ይኖረናል። እግዚአብሔር በኃይሉ ነገሮችን የምናበጥር የምንለይ እና ለይተን ከእውነት ጋር አቋም የምንሰዎች ያደርገናል። እግዚአብሔር ይመስገን። እኔ እንዲህ ብያለሁ እዚህ ጋር እግዚአብሔር የመለየትን ህይወታ የመለየትን ህይወት ችሎታ ሰጥቶን በራሳችን እንድንወጣው ለራሳችን ልዩ ልዩ ስርዓቶች አይተወንም። ነገር ግን በውስጣችን የሚኖር መንፈስ ቅዱስን ይሰጠናል። መንፈስ ቅዱስን ሰጥቶናል። እሱም እውነትን ከስተት እንድንለይ ችሎታንም፣ ማስተዋልንም፣ ኃይልንም ጥበብንም ሁሉ ይሰጠናል። ይሄ የመለየት ህይወት ያለማቋረጥ በህይወታችን እንዲሰራ የሚያደርገው እግዚአብሔር ነው። አንዳንድ ጊዜ በመድረክ ላይ ሰዎች ሲናገሩ እንደኔ ብዙ ሰዎች ሲናገሩ ልባችሁ ተጨንቆባችሁ ያውቃል። እኔ ተጨንቆብኝ ያውቃል። አንድ በጣም ብዙ ቦታ ከተለያዩ ሰዎች ጋር አንድ ትልልቅ ስብሰባ ላይ ተገኝቻለሁ ስብሰባውን ለማድረግ ስንሄድ ኢትዮጵያ የተለያዩ ቦታዎች የሆኑ የሆኑ ነገሮች ላይ ተስማምተን ነው ከመሪዎች ጋር የምንሄደው ማለት እንደ እግዚአብሔር ቃል ግን እዛ መድረክ ላይ ወጥተው ሰዎች ሲናገሩ ልቤ ሊፈነዳ እንዲ እንዴት እንደዚህ ይላል፣ እንዴት እንደዚህ ይላል። የመለየት ህይወት ካላችሁ እንደዛ ነው የምትሆኑት። ውስጣችሁ ውሸት ሲነገር ወይም ደግሞ እንደ እግዚአብሔር ሐሳብ ያልሆነ ነገር ሲነገር ውስጣችሁ ይህንን ባላለው ምን ነው ምን ነው ባላለው ብላችሁ የምትጸልዩበት የምትናገሩበት ጊዜ ይመጣል። ያ የእግዚአብሔር ኃይል በውስጣችሁ የሚያደርገውና የመለየት ህይወት ሲኖራችሁ ነገሮችን አበጥሮ የመመልከት ጸጋ እንዳላችሁ የሚያሳይ ነገር ነው። የመለየት ስጦታ በትክክል መተግበር የምንችለው በማያቋርጥ የመንፈስ ቅዱስ አገልግሎት ነው። እግዚአብሔር ጥበብን ይሰጣል። ከልቡ ከእሱ ሀሳብ ከመንፈሱ ማስተዋልና ጥበቦች ይመነጫሉ። እኛ በእግዚአብሔር መንፈስ ኃይል ነገሮችን የምንለይ፣ ነገር ግን በትክክል የምንለይ ሰዎች እንሆናለን። አሁን እዚህ ጋ የመለየት ህይወት የልብ ወይስ የአይምሮ ጉዳይ ነው የሚል ጥያቄ አለኝ። አንዳንድ ሰዎች ሰምታችሁ ከሆነ ከልቤ ልቤን አማክሬ ልቤን አድምጬ እንደዚህ እነግራችኋለሁ የሚሉ ሰዎች አሉ። መለየት ከአይምሮ ነው ከልብ ነው የሚለውን ነገር ስንመለከት እዚህ ጋ የጻፍኳቸው ነገሮች አሉ። ብዙ ሰዎች መንፈሳዊ መለየት ሀሳባዊ፣ ስሜታዊ እንደ ተሰማን የሚሆን እንጂ በተጨባጭ ማስረጃ ላይ የተመሰረተ መሆኑን አያስተውሉ። ስለዚህ መንፈስ የሚሰራው ና ምንም ልናስብበት መንፈስ የሚሰራው እና ምንም ልናስብበት የማይገባ በስሜታችን መወሰን ያለበት ነገር ነው ይላሉ። ይሄ ስህተት ነው። እንደ ልባችን ሀሳብ አይደለም ነገሮችን የምንወስነው። የመለየት ህይወት ያላቸው ሰዎች ከዚህና ከዚህ ነጥብ የተነሳ ይሄ ትክክል አይደለም ሲሉ ፈራጅነህ ማን ፈራጅ አደረገ ለእኛ ጥሩ ጥሩ ስሜት ተሰምቶናል፣ ስለዚህ እንደፈለገን ነው የምናደርገው ብለው ሲናገሩ ተሰምቷል። ስለዚህ እነዚህ መለየት የሚባለውን ነገር በተሳሳተ መንገድ የሚረዱ ሰዎች መለየት የሚባለው ሁለት ደረጃዎች ያሉት ነገር ነው ይላሉ። አንዱ ተጨባጭ፣ ሁለተኛው ስሜታዊ ነው ብለው ይናገራሉ። ይሄ መጽሐፍ ቅዱሳዊ ማስረጃ የለውም። መለየት በመጽሐፍ ቅዱስ ላይ የተመሰረተ በእውነት ቃልና በመንፈስ ቅዱስ እርዳታ እንዲሁም በመንፈስ ቅዱስ ኃይል አማካኝነት የሚሰራ ነገር ነው። እዚህ ጋ ነው የተናገርኩት መለየት የሚባለው ነገር በመጽሐፍ ቅዱስ በእግዚአብሔር ቃል ላይ የተመሰረተ በመንፈስ ቅዱስ እርዳታ የሚደረግ እና በመንፈስ ቅዱስ ኃይል አማካኝነት የሚከናወን ነገር ነው። እነዚህ ሶስት ነገሮች ለመለየት አስፈላጊ ናቸው። የእግዚአብሔር ቃል ተጨባጭ፣ የመንፈስ ቅዱስ እርዳታ አሁንም ተጨባጭ እና የመንፈስ ቅዱስ ኃይል አሁንም በውስጣችን የሚሰራ ኃይል መኖር ያለበት ነገር ነው ስለዚህ መለየት መንፈሳዊ መለየት ሁል ጊዜ ያለማቋረጥ የሚጠቁመው ወደ መጽሐፍ ቅዱስ እውነት ነው። ተጨባጭ ነገር ላይ ነው እንጂ ምንድን ነው፣ በእንግሊዝኛ የሚባለው ኦብጀክቲቭ እና ሳብጀክቲቭ መለየት፣ ሳብጀክቲቭ አይደለም ኦብጀክቲቭ ነው። በተጨባጭ ነገር ላይ ተመስርቶ የሚደረግ ነገር ነው። ይሄ ተጨባጭ መጽሐፍ ቅዱስ ላይ ያሉትን ነገሮች በሙሉ ስንመረምር መለየት የሚለው ቃል ፈትኑ፣ ፍረዱ ለዩ፣ አረጋግጡ፣ መርምሩ የሚሉትን ነገሮች በሙሉ ያካተተና የያዘ ነው። ስለዚህ ለልቤ ሀሳብ ለኔ ለምፈልገው ሀሳብ የተተወ ነገር በፍጹም አይደለም። እየተከተላችሁኝ እንደሆነ አስባለሁ። የመለየት ህይወት አላማ አላማው ምንድን ነው? አላማውን መጠን አድርጌ ለመናገር ፈልጋለሁ። የመለየት ህይወት አላማው እግዚአብሔር ማስከበር ነው እና ጤናማ ህይወት ይዞ መመላለስ ነው። ትክክለኛ የጽድቅ ኑሮ እንድንኖር የሚረዳ ነው። ለእኛ ለራሳችን ለምድራዊም ለመንፈሳዊም ህይወታችን በጣም በጣም ጠቃሚ ነገር ነው። የመለየት አላማ ውሸትን ከእውነት ለይተን በእውነት ላይ ብቻ እንድንቆም የሚረዳ ነጥብ ስላለው ነው። የመለየት ህይወት ልንነጋገርበት የሚያስፈልገን እኔ እዚህ ጋር የሐዋርያው የቅዱስ ጳውሎስን ጸሎት አንስቻለሁ አንደኛ ቆሮንቶስ ላይ ያለውን ቅድም ነግሪያችኋለሁ ፊልጵስዎስ ምዕራፍ 1 ቁጥር ሁለት እና ፊልጵስዎስ ምዕራፍ አንድ ቁጥር 10 ላይ ያለውን ነገር ብትመለከቱ በጣም ጥሩ ነው። ፊልጵስዎስ ምዕራፍ 1 ቁጥር 2 ላይ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይሁን ብሎ ቁጥር አስር ላይ ልዩ ልዩ ሰላምታዎችን ከተናገረ በኋላ ቁጥር አስር ላይ ጳውሎስ ሲደርስ እናንተም የተሻሉትን ነገሮች ፈትናችሁ እስከ ክርስቶስ ቀን ድረስ ንጹህና ያለ ነቀፋ እንድትሆኑ ነው ብሎ ነው የሚናገራቸው። እናንተ ምንድን ነው ማድረግ ያለባችሁ? የተሻሉትን ነገሮች ፈትናችሁ እንድታውቁ ነው። ፈትኑ የሚለው ነገር ለዩ ነው። የተሻሉትን ነገሮች ለይታችሁ መንፈሳዊ መለየት ያለው ሰው የእግዚአብሔርን ቃል ክብርና ከፍተኛ ዋጋ የሰጠ ደግሞ የጌታ ቃል እውቀትና መረዳት ያለው ሰው ነው መለየት ያለው ሰው እና ስለ መለየት ጥቂት ነገሮች ነው እየተናገርኩ ያለሁት። መንፈስን የመለየት ህይወት የማንኛውም አማኝ ፍላጎትና ኃላፊነት መሆን አለበት። እዚህ ትንቢተ ሆሴ ምዕራፍ 14 ቁጥር 9 ላይ አንድ ነገር ተጽፎ ታያላችሁ። ምን ይላል? ሆሴ ምዕራፍ 14 ቁጥር 9 የመጨረሻው የትንቢተ ሆሴ የመጨረሻው ቻፕተር ላይ ነው። ምንድን ያለው? ይህንን ነገር የሚያስተውል ጠቢብ፣ የሚያውቃትን ማስተዋይ ማን ነው ብሎ ነው የተናገረው፣ በቀጥታ ሲተረጎም እነዚህን ነገሮች የሚያስተውል ጠቢብ የመለየት ህይወት ያለው ሰው ማን ነው ብሎ ነው የተናገረው እና እነዚህን ነገሮች የመለየት ህይወት ያለው ሰው ህይወት ያለው ሰው ማን ነው ብሎ ምን ብሏል? የእግዚአብሔር መንገዶች ቅን ናቸው፣ ጻድቅም ናቸው። ይሄ ጻድቅ ቅን ናቸው ጻድቅ የሆነው ሰው በእነሱ ይመላለስባቸዋል፣ አመፀኛ ግን ይደናቀፍባቸዋል ብሎ ነው የተናገረው። ስለዚህ የመለየት ህይወት ሲኖረን የእግዚአብሔር መንገድ ምንድን ነው? የኃጢአት መንገድ ምንድን ነው? የእግዚአብሔር መንገድ ቅን ነው እሄድበታለሁ አለው። ኃጢአተኞች ግን አመፀኞች የእግዚአብሔር መንገድ ቅን ሆኖ እያለ ኖ አልፈልገውም ብለው ተደናቅፈው ይሄዱበታል። ሮሜ ምዕራፍ 12 ቁጥር 9 ሐዋርያው ቅዱስ ጳውሎስ አሁንም እንደዚህ ነው ያለው ፍቅራችሁ አለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። ታያላችሁ። ፍቅራችሁ አለግብዝነት ማስመሰል የሌለበት ይሁን። ለዩ ነው። ፍቅራችሁ የማስመሰል ፍቅር ያላቸው አሉ፣ የእውነት ፍቅር ያላቸው አሉ። የእናንተ ፍቅር በክርስቶስ ላይ የተመሰረተ ስለሆነ የማስመሰል ፍቅር መሆን የለበትም፣ እውነተኛ መሆን አለበት። ክፉን ነገር እዩት እና ተጸየፉት። በጎን ነገር ደግሞ ምን አድርጉ ተባበሩ። እነዚህ በሙሉ ምንድን ነው የሚያሳዩት? የመለየት ህይወት ይኖራችሁ ነው አላማው። ፍቅራችን አለ ግብዝነት እንዲሆን ክፉውን ነገር ለይተን እንድንጸየፍ በጎውን ነገር አውቀን ከበጎ ነገር ጋር እንድንተባበር ማድረግ ነው። እውነተኛ የመለየት መንፈስ የሌለን ከሆነ ክፉ የሆነውን ነገር መልካም ከሆነው ለመለየት አንችልም። በጣም ይከብደናል። ህይወታችን ይምታታል። የወንጌልን ንጹሕነት ጠብቆ ለማቆየት በግል ህይወት፣ በቤተክርስቲያንና በማህበረሰብ ውስጥ እውነትን ከስተት የመለየት ህይወትን መለማመድና መያዝ አለብን። ለእኛም ለሌሎችም ጥሩ መንፈሳዊ ትምህርት ለመስጠት እግዚአብሔር ይመስገን። አሁን ይህንን ካልኩ በኋላ ወደ ጥያቄ ነው መጣው። ባለፈውም ሳምንት ይህን ጥያቄ ጠይቄ ያለሁ፣ እናንተ የመለየት ህይወት አላችሁ ወይ? የምሳሌ መጽሐፍ ከተጻፈበት አንዱ ምክንያት ይሄ የመለየት ህይወት እንዲኖረን ነው። አሁን ቅድም ምሳሌ ምዕራፍ አንድ ቁጥር ሁለት እስከ አራት ያለውን አንብቤላችኋለሁ። ቁጥር አምስትና ስድስት ላይ ያለውን ደግሞ ላንብብላችሁ። ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክርን ገንዘቡ ያደርጋል፣ ምሳሌንና ትርጓሜን የጠቢባንን ቃልና የተሸሸገውን ነገር ለማስተዋል ብሎ ይናገራል። ተመልከቱ። የምሳሌ መጽሐፍ በምታነቡበት ጊዜ በሙሉ የመለየት መንፈስ ውስጣችሁ እንዲሰራ የሚያደርግ መንፈስ አለበት እና ለዚህ ነው ጠቢብ እንደዚህ አይነቱን ነገሮች ከመስማት ጥበብ ይጨምራል። አስተዋይ ይሆናል። ነገሮችን ይመዝናል። ክፉን ከበጎ ይለያል። ፍቅሩ አለግብዝነት ይሆናል። እውነተኛ እውነተኛ የሆነውን ነገር ያደርጋል። ስለዚህ ምንድን ነው አላማው? የመለየትን ህይወት ከጥበብ ጋር ከፍርድ አሰጣጥ ጋር ከቅንነት ጋር ከጥንቃቄ ጋር ከመልካም ምክር ጋር በማያያዝ ህይወታችንን እንድንመራ ነው። ህይወት ምንድን ነው ራሱ የህይወት ትርጉሙ እና ዓላማው ምንድን ነው የሚለውን ለመረዳት በሱም እውነት ላይ ብቻ ለመቆም የምንችለው የመለየት ህይወት ሲኖረን ነው። ስለዚህ ጸሎታችን ምን መሆን አለበት? እኔ አሁን እናንተ ውስጥ እንዲገነባ የምፈልገው ነገር የመለየት ህይወት የህይወታችሁ ዋና ማዕከል እንዲሆን ነው። ስለዚህ ጸሎታችን ምን ይሁን? መዝሙር 119 ቁጥር 125 ላይ ዘማሪው ይሄ ረጅሙ መዝሙር ነው የተናገረውን ነገር ላንብብላችሁ ምን አለ? እኔ ባሪያህ ነኝ እንዳስተውል አድርገኝ፣ ምስክርህንም አውቃለሁ። በቀጥታ እኔ ባሪያህ ነኝ ብሎ ምስክርነቶችን እንዳውቅ የእግዚአብሔርን ቃል እርግጠኛ የሆነባቸውን ስራዎቹን እንዳውቅ አንተ ማስተዋልን ስጠኝ ብሎ ሲጠይቅ ነው የምታዩት። ምን ማለት ነው? እኔ ባሪያህ ነኝ የመለየት ችሎታን ስጠኝ ያም የአንተን ህግጋት እንድገነዘብ ነው የሚል ሀሳብ ነው ያለው። የእግዚአብሔርን ህግጋት ለመገንዘብ፣ የህይወትን ዓላማና ትርጉም ለማወቅ፣ በህይወታችን ትክክለኛውን ነገር ከተሳሳተው ነገር ለይተን በትክክለኛው መንገድ ላይ እንድንጸና መንፈስ ቅዱስ እንዲረዳን የምንፈልግ ከሆነ ልክ እንደዚህ ዘማሪ ጸሎትን መጸለይ አለብን። ከእነዚህ ሁሉ ነገሮች ለመገንዘብ የምንችለው የእግዚአብሔር ፈቃድ ለአማኞች ምን እንድንሆን ነው? አስተዋዮች፣ ጥበበኞች፣ የመለየት ህይወት እንዲኖረን እግዚአብሔር እንደሚፈልግ ነው። ይህንም ማግኘት የምንችለው ደግሞ ጌታ መንፈስ ቅዱስ በውስጣችን ሲሰራ ብቻ ነው። ሰዎች የመንፈስ ቅዱስን ስራ በጣም በተሳሳተ መንገድ ያዩበት ዘመን ውስጥ ነው ያለ ነው። መንፈስ ቅዱስ በውስጣችን ቢኖር ግን መጀመሪያ የሚያደርገው ነገር የመለየትን ችሎታና የመለየትን ስጦታ መስጠት ነው። ነገሮችን እውነት እና ውሸትን ለይተን አበጥረን እንድናውቅና በእውነት ላይ እንድንቆም ልክ ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ የነገራቸው ነገር ዮሐንስ ወንጌል ምዕራፍ 14፣ ዮሐንስ 15፣ ዮሐንስ 16 ሶስቱ ምዕራፎች ላይ በተደጋጋሚ የነገራቸው እኔ የምሰጣችሁ መንፈስ ጵራቅሊጦስ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋቸዋል? ይመራችኋል ነው። መንፈስ ቅዱስ ወደ እውነት ሁሉ የሚመራ ስተት የሆነውን ነገር እንዳንቀበል ይሄ እርካሽ ነው፣ ይሄ ዋጋ ቢስ ነው፣ ይሄ ስተት ነው ብለን በእውነት ላይ እንድንቆም የሚያደርገው መንፈስ እሱ በውስጣችን ሲሰራ ውሸትን ከእውነት እንለያለን። ተደበላልቀን ከውሸተኞች ጋር አንቆምም። ክብር ሁሉ ለእግዚአብሔር ይሁን። ህይወታችን እግዚአብሔርን የሚያከብር የሚያስከብር ይሆናል። ያኔ እኛ ለምስክርነት እንፈልጋለን፣ ሁላችንም እግዚአብሔር ደግሞ በእኛ ይሰራል። እግዚአብሔር ይመስገን ስለ ቅዱስ ቃሉ። ይሄንን የመለየትን ነገር እናየዋለን በተወሰኑ ሳምንቶች ውስጥ። አሁን የመጨረሻው መዝሙራችን ቁጥር ሀያ ስድስት ነው። ቁጥር ሀያ ስድስትን ከናንሲ ጋር እንዘምራለን። በእምነት እኖራለሁ ጌታዬን አውቃለሁ።